ኢየሱስ መጀመሪያ የሚመጣው እኮ ለእኛ ነው። ለእኛ ለምናምን እኮ ነው የሚመጣው። ደመና ድረስ እኮ ነው የሚመጣው። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በምድር ያለን እኛ በቅጽበት አይን ነው የሚ ቅጽበት አይን ማለት ብል አይን እያዩ ነው ነው የዛን ቀን ነው። እንኳን ክርስቲያኑ እኮ ለምንዘምረው አሁንማ ስትሰብክ እኮ ያማል ይላል ሰው። ምክንያቱም ከክርስቶስ ጋር ተሰውራችኋል አሉ የሚለው ተሰውራል ያቀ፣ እርሱ ሲገለጥ የዛን ቀን በክብር ከርሱ ጋር ትገለጣላችሁ ይላል። ያ ቀን እና ኢየሱስ ሲመጣ የእሱ መምጣት ብቻ የእኛ የኛ መሄድም አለ። በከበረበት ክብር እንቀላቀለዋል።